ዛሬ እዚህ የሚገኘው የድንጋይ መሳሪያን ጥቅም ማለትም የሰው ልጅ በፕላኔቷ ላይ ቴክኖሎጂን በመጠቀም ረገድ የመጀመሪያ የሆነውን በአንድ ሚሊዮን ዓመት ወደኋላ የሚገፋውን ማስረጃ አዲስ ግኝት ለማብሰር ነው። ይህን ያሉት በካሊፎርኒያ አካዳሚ ኦፍ ሳይንስስ የአንትሮፖሎጂ ክፍለ ትምህርት ዲሬክተር ኢትዮጵያዊ ሳይንቲስት ዶክተር ዘረሰናይ ዓለምሰገድ ናቸው። ዶክተር ዘረሰናይ ዛሬ አመሻሹ ላይ በኢትዮጵያ ብሔራዊ ሚውዚየም አዳራሽ ተገኝተው በስፍራው ለነበሩ ነበሩ የተለያዩ እንግዶች የእርሳቸውና የቡድናቸውን አዲስ ግኝት አብራርተዋል። በዚህ ወቅት የተሰራጨው ጽሑፍ እንደሚያስረዳው በኢትዮጵያዊው ሳይንቲስት ዶክተር ዘረሰናይ የሚመራ የተመራማሪዎች ቡድን የቀድሞ ሰው ከዛሬ ሶስት ነጥብ አራት ሚሊዮን አመታት በፊት የድንጋይ መሳሪያ ይጠቀም እንደነበረና መሳሪያዎቹንም ተጠቅሞ የትላልቅ አጥቢ እንስሳትን ስጋና መቅኒ ይመገብ እንደነበረ የሚያሳዩ ቅሬቶች ማግኘቱን ኔቸር የተባለው እውቅ የሳይንስ መጽሔት ይፋ አደረገ ብለዋል። ዶክተር ዘረሰናይ አለም ሰገድን የዝግኝት ትልቅ ቁም ነገር ምንድን ነው ብዬ ጠይቄያቸው ነበረ። ኢትዮጵያ የሰው ዘር መገኛ ብቻ ሳይሆን የመጀመሪያው ቴክኖሎጂ መገኛም እንደሆነች የሚያሳይ ከዛሬ ሶስት ነጥብ አራት አመት በፊት የቅድመ ሰው ኢትዮጵያ ውስጥ የድንጋይ መሳሪያ መጠቀም እንደጀመረ እና ያኛውን የድንጋይ መሳሪያ ተጠቅሞ የታላላቅ እንስሳት ስጋ ይመገብ እንደነበር የሚያሳይ ልዩ የሆነ ግኝት ነው። ይህን የመሰለ ግኝት ቀደም ብሎ በሌሎች ሳይንቲስቶች ተገኝቷል። ልዩነቱ ያሁኑ የቱ ላይ ነው የሚል ጥያቄም አስከተልኩ። ከአሁን በፊት እናውቅ የነበረው የድንጋይ መሳሪያም ሆነ ስጋ መብላት የተጀመረው ከዛሬ ሁለት ነጥብ አምስት ሚሊዮን ዓመት በፊት ገደማ ነበር ብለን የምናስበው። አሁን ይሄ አዲሱ ግኝት ይሄንን በአንድ ሚሊዮን አመት ገደማ ወደ ኋላ በመግባት ሶስት ነጥብ አራት ሚሊዮን አድርጎ ሬከርቱን በጣም በጣም ያሻሽለዋል ማለት ነው። በተጨማሪ ግን በዛን ጊዜ ይኖሩ የነበሩ የሆሞ የሚባለው ዝርያ ሳይሆን ፕሪሚቲቭ ወይም ኋላ ቀር ብለን የምናስባቸው የነ ሉሲና የነ ሰላም ዝርያ አውስትሮሎፒቲከስ አፈረንስ ውስጥ ነበረ ለሰላሳ አመት ያህል ብናውቀውም ይህን ዝርያ እስካሁን ድረስ የድንጋይ መስሪያ ይጠቀም እንደነበረ አይታወቅም ነበር። ለመጀመሪያ ጊዜ እኛ የድንጋይ መሳሪያ አስጨብጠነዋል ማለት ነው። እና ይሄ እነዚህ ይሄኛው ግኝት አሁን ለምሳሌ አፈረንሲስ በግድ ከሆሞሳፒንስ ጋር መገናኘት እና ለመገናኘቱን ማረጋገጥ ማንችል ከሆነ ይሄንን ከሰው ዘር ጋር ማገናኘት እንደሚችለው መጀመሪያ አፈረንሲስ ከሆሞሳፒንስ ብሎን ከሆሞ እንደሚገናኝ አብዛኛው ሳይንቲስት የሚቀበለው ነገር ነው። እሱ ላይ ጥርጣሬ የለም። ይሄ ግኝት የሚያደርገው ተጨማሪ መረጃ እንዲሁም የባ የሰው ባህሪ እንደነበራቸው ያሳያል ማለት ኋላ ቀር ነበሩ ስንል ኋላ ቀር ናቸውና የእኛ አንሰስተር አይደሉም ማለት አይደለም። ቀደም ብለው ስለነበሩ ኤቮሉሽናቸው እየቀጠለ ነበረ ማለት ነው። ስለዚህ ይህ ተጨማሪ የድንጋይ መሳሪያ መጠቀም እና የስጋ መብላት ጸባይ ሲጨምሩ የበለጠ እንደውም የሆሞሳፒያንስ ቀጥተኛ አውራሽ ይሆናሉ ማለት ነው። አንድ ሚሊዮን ዓመት ወደኋላ መልሰን ገብተነዋል። ድንጋይ መሳሪያዎችን በእነዚህ በሁለቱ የድንጋይ መሳሪያዎች መካከል ያለ ልዩነት አለ እንደሚኖር እንገምታለን። ምክንያቱም በስድስት ነጥብ ሁለት ነጥብ አምስት ሚሊዮን ገደማ ያለው በጣም ዴቨሎፕ እያደረገ ቴክኖሎጂ ነው። ከዛ ፊት የሚኖረው ግን ገና መጀመሩ ስለሆነ ፕሮባብሊ ትንሽ ሽርፍራፊ ፍሌክስ የሚባሉ የተወገደለት ሬላቲቭሊ የሰላ ነው የሰላ ሲሆን፣ ትንሽ ፕሮሚቲቭ ሊሆን ይችላል። ሶ ልዩነት ይኖራል ብዬ ገምታለሁ። ግን የሚቀጥለው ሲዝን እንደሚያመጣልን እናያለን። በመጨረሻ ከብሔራዊ ስሜት ነፃ ሊሆን ይላሉ ውርሶ ኢትዮጵያ የሰው ልጅ መገኛ ናት ብሎ ማረጋገጥ ይቻላል? ለመጨረሻ ጊዜ ኢትዮጵያ የሰው ዘር መገኛ ናት ስንል ይሄ ከናሽናሊዝም ብቻ ተነስተን አይደለም። እኔ ኢትዮጵያዊ ነኝ፣ ሰው ቢሆን ደስ ይለኛል። ግን ሳይንቲስት ነኝ፣ የሚሆነውን ማውራት ያለብን ሰው የሰው ዘር መገኛ ናት ስንል ዝም ብለን በጭፍን ሳይሆን ከስድስት ሚሊዮን አመት ጀምሮ እስከ አሁን ድረስ በተከታታይ የሰው ዘር ኢትዮጵያ ውስጥ ይኖር እንደነበረ የሚያሳዩ መረጃዎች አሉ። አሁን ደግሞ ቴክኖሎጂው ራሱ የዛሬ ሶስት ነጥብ አራት ሚሊዮን አመት ገደማ እንደጀመረ ያሳያል። ይህ ሁሉ ሲደማመር በድፍረት የሰው ዘር መገኛ ናት ተብሎ መናገር ይቻላል። በአዲስ አበባ ዩኒቨርሲቲ በሰው ልጅ ዝግመተ ለውጥ ምርምር የሚያደርጉትና ለረዥም አመታትም በዩኒቨርሲቲው በመምህርነት እያገለገሉ የሚገኙት ዶክተር ሰለሞን ይርጋ በስፍራው ከታደሙት ሰዎች መካከል ነበሩ። ለቪኦኤ እንደገለጹት ዶክተር ዘርሰናይ እና ቡድናቸው ያገኙት ግኝት ትልቅ ነው። ትልቅነቱን በእርሳቸው አንደበት እንዲህ ገልጸውታል። ድንጋዩ ግኝት በሆሞ የተደረገ አይደለም፣ በሆሞ አንሴስተሮች የተደረገ ነው። ኦኬ ይህንን ነው የሚያመለክተው። ሶስት ነጥብ አራት ሚሊዮን አመት ያው እንግዲህ በአውስትራሊፕቴከስ አፋርነሲስ አካባቢ ጥቅም ላይ የዋለ ነገር ነበረ እና ይሄ በዓለም የመጀመሪያው ኦኬ በሰው በሰው ዘር ዝግመተ ለውጥ ሂደት ውስጥ ለመጀመሪያ ጊዜ ነው እስካሁን በምናውቀው ደረጃ የድንጋይ መሳሪያ ጥቅም ላይ የዋለው። እና ትልቅ የሚያደርገው ግኝቱን ይሄ ነው። ግኝቱ በሳይንቲስቶች ዘንድ አዳዲስ ጥያቄዎችን እንደሚያጭር እና ሊያከራክርም እንደሚችል በኢትዮጵያ ቅርስ ጥናትና ጥበቃ ባለስልጣን እና በዲኪካ የጥናት ፕሮጀክት የተዘጋጀው ጽሑፍ ያስገነዝባል። ይሁንና ግኝቱ በፓሊዮ አንትሮፖሎጂ ጥናት ውስጥ አዲስ እና ትልቅ ምዕራፍ መክፈቱን ያረጋግጣል። ዲኪካ የሚገኘው የነሉሲና ሰላም ቅሪተ አካል አርፎ በነበረበት የአፋር ክልል ነው። ዶክተር ዘረሰናይ አለም ሰገድ ሰላም ተብላ የተሰየመችውን የሕፃን ልጅ ቅሪተ አካል ያገኙ ሳይንቲስት እንደሆኑም ይታወሳል። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ हाँ बाबा